ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አሁን በቅርቡ የሞተችው ያረፈችው የአስራት ዓመት ልጅ በሰማው በጣም በጣም ልብ የተነካ ከሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ቢያንስ ከ 2 እስከ 27 የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን የዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ መጠን እየጨመረ መሆኑ ይነገራል። ለመሆኑ የችግር በትውልደ ኢትዮጵያውያንና ኤርትራውያን ዘንድ ምን መልክ እንዳለው በሚያስቃኝ መሰናዶ ሙሉ ጉዳይ ዛሬ ምሽት ላይ ይሰማል። ሌሎች ጉዳዮችም የተካተቱበትን መሰናዶ አብታሙ ስዩመራለው፣ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ መጠን እየጨመረ መሆኑን የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ መረጃ ያሳያል። አመለካከቱና ድርጊቱ በተለይ እድሜያቸው ከ10 እስከ 24 ዓመት በሆኑ ጥቁር ወጣቶች ዘንድ በዝተው እንደሚታይ በመረጃው ላይ ተገልጿል። የዘር መድሎ፣ የኢኮኖሚ ችግር፣ ድህነት፣ የትምህርት እድል እጦት፣ የጤና አገልግሎት ተደራሽ አለመሆንና ሌሎች ማህበራዊ ችግሮች የወጣቶቹ ራስን የማጥፋት መንስኤዎች እንደሆኑም አመላክቷል። የላስ ቬጋሱ ዘጋቢያችን ፍሬው ብሸት በከተማዋ በሚኖሩ ትውልድ ኢትዮጵያውያንና ኤርትራውያን ዘንድ እየጨመረ የመጣውን የራስን ህይወት በገዛ እጅ የማጥፋት ችግር አስመልክቶ የሚመለከታቸውን አካላት አነጋግረው ተከታዩን ዘገባ ልከዋል። በኔቫዳ ግዛት ላስቬጋስ ከተማ ውስጥ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ እንደሆነ የከተማዋ ፖሊስ አባላትና ተቋማት ይገልጻሉ። ቁጥሩ በጥናት ባይረጋገጥም የዲያስፖራ ዓለም አቀፍ የምክር አገልግሎት ተቋም ስራ አስኪያጅ አቶ ግርማ ዘይድ በአንድ አመት ጊዜ ውስጥ ብቻ አስራ አንድ ግለሰቦች ራሳቸውን ማጥፋታቸውንና ሀያ ሰባት የሚደርሱት ደግሞ ራሳቸውን ለማጥፋት ሙከራ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። አሁን በቅርቡ የሞተችው ያረፈችው የአስራ አራት ዓመት ልጅ በሰማው በጣም በጣም ልቤ ተነካ። ከእሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ቢያንስ ከሀያ እስከ ሀያ ሰባት የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን እሱን ጠንጥነን እርዳታ ለመፈለግ ላይታች እያልኩ ነው። እንደ አቶ ግርማ በላስቬጋስ የራሳቸውን ሕይወት ለማጥፋት የሚሞክሩ ወጣቶች ቁጥር እየጨመረ የመጣው በወላጆችና በልጆች መካከል ያለው ግንኙነት በመላላቱና በተለይ በማህበራዊ የትስስር ገጽ አማራጮች ልጆች ከሚሸከሙት በላይ መረጃ እንዲደርሳቸው ማድረጉ ነው። ቤተሰብና ልጅ የማይጣጠሙበት አስተዳደጋችንም እኛ ያላገኘነው ልጆቻችን ያግኙ በማለት ሙሉ በሙሉ ልቅ አድርገንም አሳድገን ልንሆን እንችላለን። በማናውቀው ምክንያቱም አስተዳደጉን በዲሲፕሊን እና ስኪ ምንድን ነው ብሎ እንደልባቸው አይቶ ማያውቁትን ስንከፍል ስንገዛላቸው ዋና የገንዘብን ጥቅም አያውቁትም። ትልቁ ችግሩ ያው ንግግሩ ጠፋ እና አንድ ሌላው ደግሞ በአሁኑ በአዲሱ ሀያ አንደኛው ሴንቸሪ ይሄ ሶሻል ሚዲያ የሚባል እያጠፋ ነው። ልጆቻችንን ከአባትና ከእናት ከጎት ከቅስ ከአያት ጋር መነጋገር ስጠው ወደ ሚዲያው ሆኗል እና ይሄ ሴልፎን ነው። ድሮ የሁለት ዓመት ልጅ ሲያለቅስ ጡጦች ሰጠው ነበረው። የአንድ ዓመት ዛሬ ሴልፎን ነው። ምን ሰጠው እዚህ ውስጥ ግን ምን ያህል አደገኛ ካርቱን ተብሎ ራስ መገዳደል በቦራዴ እሱን ሁሉ እናሳያቸዋለን። በዓለም አቀፍ ደረጃ በየዓመቱ ቢያንስ ሰባት መቶ ሺህ ሰዎች ራሳቸውን እንደሚያጠፉ የዓለም ጤና ድርጅት መረጃ ያሳያል። ይኸውም በእያንዳንዱ ቅጽበት አንድ ሰው ራሱን ያጠፋል ማለት ነው። ተቋሙ እንደ ኤውሮፓውያን አቆጣጠር በሁለት ሺህ አስራ ዘጠኝ የሰባሰቡ ከመቶ የሚሆነው ራስን ማጥፋት ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚከሰት ይጠቁማል። ከቅርብ ጊዜያት ወዲህ በርካታ ኢትዮጵያውያንና ኤርትራውያን በግል መኖሪያ ቤታቸውና አፓርትመንታቸው ክፍሎች ውስጥ ሞተው መገኘታቸውን የላስ ቬጋስ ፖሊስ ሰርጀንት ዋድ ማሪ ለአሜሪካ ድምፅ ያስረዳሉ። ምን ያህል ሰዎች ራሳቸውን እንዳጠፉ እርግጡን አላውቅም፣ ነገር ግን በ በተለይ በኮቪድ-19 ወረርሽኝ በኢኮኖሚ ችግርና በመሳሰሉ ምክንያቶች ቁጥሩ በጣም ጨምሯል። እዚህ አካባቢ ደግሞ የትምህርት ስርዓቱ ከፍተኛ ብልሽት እንዳለባቸው ከሚጠቀሱት መካከል በመሆኑ ትልቅ ችግር አለብን። አሪ አክለው በላስቬጋስ ሰዎች ራሳቸውን ለማጥፋት ተጋላጭ የሚያደርጓቸውንና የሚገፋፏቸውን ምክንያቶች ያስረዳሉ። ለአእምሮ ጤና ክብካቤ የሚሆን እርዳታ የለንም። ስለዚህ ሰዎች ራሳቸውን ለማጥፋት ሲነሳሱ ሌላ መፍትሄ ስለማይታያቸው ራስን ማጥፋት የመጨረሻ አማራጭ ያደርጋሉ። ዋናው ነገር ራሳቸውን ለማጥፋት እንዳይነሳሱ የሚያስፈልጋቸውን እርዳታ ማግኘት የሚችሉበትን ሁኔታ ማመቻቸት ይገባል። የላስ ቬጋስ ሜትሮፖሊታን ፖሊስ ባልደረባው ሪያን ራፈርቲ የቤተሰብን ድጋፍ ማጣትና ማህበረሰባዊ ትስስሩ መላላቱ ራስን ለማጥፋት ከፍ ያለ አስተዋጽኦ እንዳለው ያብራራሉ። በዋናነት ራስን ለማጥፋት የተጋለጡ ሰዎች የሚደርስላቸው ሰው የሌላቸው ናቸው። ጉዳያቸውን ገልጸው የሚያወያዩት ቤተሰብ ወይም የማህበረሰብ ክፍል የሌላቸው ችግራቸውን በሱስ ወይም በሌላ ነገር ለመጫን እና ለማላቀቅ ይሞክራሉ። ለቤት ኪራይ የሚከፍሉት ሲያጡ ቤተሰባቸውን መመገብ ሲሳናቸው ወይም ቤት ንብረታቸውንና መኪናቸውን ሲያጡ ፊታቸውን የሚያዞሩት ወደ አልኮልና ሱስ አስያዥ ንጥረ ነገሮች ነው። እነዚህ ደግሞ ራስን የማጥፋት አይነተኛ መነሳሻዎች ይሆናሉ። ማሪ በተለይ በላስ ቬጋስ በርካታ ሰዎችን ለተስፋ መቁረጥ እየዳረጉ ከሚገኙ ተግዳራቶች መካከል ቀዳሚው የኢኮኖሚ ቀውስ የፈጠረው የኑሮ ውድነት እንደሆነ ይጠቁማሉ። ቁልፍ ምክንያት ከሚባሉት መካከል የቤት ዋጋ ይገኝበታል። እንደሚታወቀው የቤት ክራይና የነዳጅ ዋጋ ጣሪያ ነክተዋል። ያ ደግሞ ሌሎችም ወጪዎች እንዲያሻቅቡ ያደርጋል። አንድ ጥሩ ደመወዝተኛ የነበረ ሰው የዛሬ ስድስትና ስምንት ዓመት ሲያገኝ በነበረው ገቢ ነው ዛሬም የሚኖረው። የገንዘቡ አቅም ግን በመጋሸቡ ቀድሞ ከሚያገኙት አንድ አራተኛውን ብቻ ነው አሁን የሚያገኙት። ሰዎች በጉድለታቸው ማህበረሰባቸው ሊደግፋቸው ይገባል። ዋናው ችግር ግን ኢትዮጵያን ጨምሮ ልዩ ልዩ ባህል ካላቸው ማህበረሰብ የሚመጡ ሰዎች እንዴት እርዳታ እንደሚጠይቁ አለማወቃቸው ነው። አልኮልና የአደንዛዥ እሱስ ሌላው ራስን የማጥፋት ማህበራዊ ችግር እንደሆነ የአሜሪካ ድምፅ ያነጋገራቸው የላስ ቬጋስ ሜትሮፖሊስ ሰርጀንት ክሪስ ኮፕ ያብራራሉ። ሰዎች የአደንዛዥ እጽ፣ የአልኮል ወይም የሌሎች ንጥረ ነገሮች ሱስ ካደረባቸው በአካባቢያቸው መፍትሄ ሊያገኙ የሚችሉበት ነገር ቢኖር እንኳን እንዳይታያቸው ያደርጋቸዋል። ይህ ደግሞ ረዳት የማጣትን ስሜት ያመጣባቸውና ራስን ለማጥፋት ጭምር ይገፋፋሉ። ስለዚህ እኛ በዋናነት ሰዎች የአእምሮ ጤና አገልግሎት ከሚሰጡ አካላት ጋር እንዲገናኙ ነው የምናደርገው። ራስን ማጥፋት በድንገት የሚፈጸም ድርጊት አይደለም። በአመዛኙ ታስቦበትና ታቅዶ እንደሚከናውን ምናልባትም ሰዎች ራሳቸውን ለማጥፋት ስለሚችሉበት መንገድ ለረጅም ጊዜ ሊያስቡበት እንደሚችሉ ጥናቶች ያመለክታሉ። በላስ ቬጋስ ከተማ የአእምሮ ጤና ግንዛቤና ምክር አገልግሎት ኃላፊዋ ወይዘሮ በሌሊ ድርሳ ሰዎች ቀድመው በሚያሳዩት ምልክት ራስን ወደ ማጥፋት እያመሩ እንዳሉ ልንረዳ እንደምንችል ይናገራሉ። ሰዎች ብዙ ጊዜ ያወራሉ። ሕይወታቸው እንዴት እንደጠሉ እና ተስፋ ቢስ ይሆናሉ። ላይክ የነገን ሕይወት ሲመለከቱ ባልኖር ባልፈጠር፣ ወይም ደግሞ ነገን ጨለማ አድርገው እንትን ይላሉ እና ብዙ ጊዜ ሲያወሩ ስናይ፣ እንደ ጨዋታ ምናምን ከመተው ይልቅ አቴንሽን ብንሰጣቸው ጥሩ ነው። እኛ በባህላችን ብዙ ጊዜ ሰው ልጅ እኔ ብሞት ይሻለኛል ሲል፣ ኧረ በስመ አብ በል እንደዚህ ነገር አታውራ ምናምን ነው የምንለው አይደለ ግን፣ አንደኛው ኢንዲኬሽን ያ ነው ሌላው ደግሞ የነበረ ሜንታል ሄልዝ የነበረ የአእምሮ የጤና ፕሮብሌም ላይክ ብዙ ጊዜ ዲፕሬሽን ያለባቸው የአእምሮ ጭንቀት ያለባቸው ሰዎች ያንን የማድረግ ነገር አላቸው እና እና ደግሞ ድራግ እና አልኮል ከተጨመረበት በጣም ደግሞ ስትረስፉል ላይፍ ሰዎች ሲገቡ እነዚህ እነዚዎች ተደራርበው ወደዛ እንትን ይላሉ እና ማየት ያለብን ነገር ባህሪው ሲቀየር አንድ ሰው ከሚገባው በላይ ቁጡ ሲሆን ካየኸው ወይም ደግሞ ቱማች እንቅልፍ ከተኛ ወይም እንቅልፍ ካጣ ወይም በቃ ከምታውቀው ባህሪ ወጣ የሆነ ነገር ያ ሰው ሲያሳይ መጠርጠር ጥሩ ነው። ራሳቸውን የሚያጠፉ ዜጎችን ሕይወት ለመታደግ ዋናውና ቀዳሚው መፍትሄ ሰዎች ስለ አእምሮ ጤና ያላቸውን ግንዛቤ ማሳደግ እንደሆነ ባለሙያዎች ይስማሙበታል በተለይ ወላጆች ልጆቻቸውን በቅርበት በመከታተልና በግልጽ በማነጋገር ችግሩን በቀላሉ መለየት እንደሚችሉ ወይዘሮ በለሊ ያስረዳል ብዙን ጊዜ በተለይ ቲኔጀሮች እንደዚህ ያንግ ቲኔጀሮች ራሳቸውን የሚያጠፉት የሚረዳቸው ሰው ሲያጡ ነው። አንዳንድ ጊዜ ግሬዳቸው ላይ ነው ቤተሰብ የሚያተኩረው እና እሱን ትተን ሶሻል ላይፋቸው ጋር ጓደኛ አላቸው ወይ እነዚህ ልጆች ትምህርት ቤት ሄደው ሲመጡ ምንድነው የሚሰማቸው ነገር መከታተል ይህን ይህንን አይተን ለማስቆም መሞከር በጭንቀትና በተስፋ መቁረጥ ውስጥ ለሚገኙ አማኞች መንፈሳዊ ፈውስ ትልቁ መፍትሄ ሊሆን እንደሚችል በላስ ቬጋስ ከተማ የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ አባ ወልደ ኢየሱስ አድማሴ ያስገነዝባሉ። የእምነት ተቋማትን በውጪ ለሚኖሩ አማኞቻቸው የምክር አገልግሎቶችን በመስጠት ሰዎችን ከድርጊቱ ለማዳን ጥረት ማድረግ እንዳለባቸው አባ ወልደ ኢየሱስ ይመክራሉ። ማናቸውም የሃይማኖት መሪ የሆነ በእኛ ብቻ ሳይሆን በሌሎች አብያተ ክርስቲያናትም፣ በፕሮቴስታንትም፣ በሙስሊምም በተለያዩ የእምነት ድርጅቶች እያለንበት ምእመናኖቻችንም የምክር ስጦታ ማቅረብ ይኖርብናል ብዬ አስባለሁ። ምክር በጣም አስፈላጊ ነው። ከዚያ በፊት ግን ወላጆች ልጆቻቸው በትምህርት ቤትም ሆነ በተለያየ ቦታ ላይ ክትትል ሊያደርጉ ያስፈልጋል። የዘርፉ ባለሙያዎችም በቤተሰብ አባላት መካከል ያለውን ግንኙነት ማሻሻልና ማህበራዊ መስተጋብርን ማጠናከር ሰዎች የአእምሮ ችግር ሲፈጠርባቸው በቀላሉና በወቅቱ ለመለየት ያስችላል ይላሉ። ጭንቀትን ጨምሮ ልዩ ልዩ የአእምሮ ጤና እክሎች ሲፈጠሩም ቸል ከማለት ወይም ከማግለል ይልቅ ወደ ሕክምና ተቋማት በመውሰድ እርዳታ እንዲያገኙ ማድረግ እንዳለባቸውም ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ፍሬው ውብሸት ላስቬጋስ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ። በምስራቅ ኢትዮጵያ የምትገኘው ድሬዳዋ ከተማ በእስልምና እምነት አማኞች የረመዳን ጾም ወቅት ድምቀቷን እንደሚጨምር ይነገራል። ከድምቀት ምክንያቶቿ መካከል አንዱ ደግሞ የጎዳና አውራ መንገዶችን የተከተለው የጣፋጭ ምግቦች ግብይት ነው። አዲስ ቸኮል ወደ ድሬዳዋ ይዞን ያቅናል። ቀድሞውንም በመንገድ ዳር ምግቦቿ የምትታወቀው ድሬዳዋ አሁን የረመዳን ቅዱስ ወርን ተከትሎ ደግሞ የጾም መፍቻ ምግቦች መንገዶቿን ተቆጣጥሮታል። አመቱ ሙሉ እነኝህ ምግቦች ከሚሸጡት ይልቅ በየአመቱ ለረመዳን ቅዱስ ወር የጾም መፍቻ ምግቦች ዝግጅትና ሽያጭ ላይ ለመሰማራት ብቅ የሚሉት በርካቶች ናቸው። መስጅድ ጁማ በር ላይ የአፍጥር ምግቦችን ስትሸጥ ያገኘና ሰላም አሰፋ ከነኝህ መካከል ናት። ሰላም አሰፋ አባላለሁ። ዜሮ ሰባት ቀበሌ ነው የመኖረው በየአመቱ እዚጋ ረመዳን ጾም ሲመጣ በየአመቱ እንደዚህ እንሰራለን። የምሸጠው የስጋ ሰንቡሳ፣ የምስር ሰንቡሳ፣ ባጊያና ሙካካ። ወጣት ኤልያስም ይህንኑ የጾም ወቅት ስራ ከቤተሰቦች ወርሷል። አብዱገማን አሊ ይባላሉ። የጾም መፍታ ምግቦችን ስ እየሸራችሁ ነው ያገኘ። ምን ምን ምግቦችን ነው? ባጊያ ሳምቡሳ፣ ሙካካና ጣፋጭና በቅላዋ ደገ ይሸጣል። ሁሉ ጊዜ ነው፣ በየአመቱ ነው ምንሰራ እኔ ሳልወለድ በፊት ነው የተጀመረ። እናትና አባቴ ነው የጀመሩት። በዛው ሂደት እኛም ከነሱ ወርሰን ሁሉንም ነገር በሂደት እየሰራ ነው። ከታላቅ ወንድሜ ከታናሽ ወንድሜ ሁላችንም እንሰራለን። ጾም ጾም ሁላችንም መጥተን እዚሁ ማዘጋችንን አባታችንን ስለምናገዝ ሁላችንም ጾም ጾም እዚሁ ስለሆነ ህዝብ ለማገልገል እዚ ይወጣል። በመንገድ ዳር ከሚሸጡት ባሻገር ታሽገው በየመደብሩ የሚሸጡ የጾም መፍቻ ምግቦችም አሉ። አቶ ይማድ አልጀብሪ ዋናው ነገር ፍቱር ነገር ነው ትምህርም አለም ትምህር ሀላዋ አይነቶች አሉ። በቅላዋ አይነቶች አሉ። ለዱም አለ፣ ሰምቡሳ፣ ለጊዜው አሁን ጨርሰናል። ምሸበክም አለ። በዚህ ነው አብዛኛውን ይሄ የምናደርገው የነበረው። ያው በቅላዋ አለን ላዋ ነው። ይሄ ደሞ ሚክስ ይደ ሐላው ይባላል። ያው ይሄ ደግሞ ለዱ ይባላል። ይሄ ለዱ ይሄ ከጣፋጭ ነው የሚሰራው ከሽንብራና ከሐላዋ ነው የሚሰራው፣ እና ፍቅር የሚጨምር ማለት ነው። ብዙ አይነት ትምህሮች ነው ያሉን። ለጊዜው ይጨርሰናል ያለው ነገር ሶስት አራት አይነት ነው ያለው። ይሄ ትምህርም አለ አንድ በዚህኛው አለ ሩጣብ የሚባል አለ በዚህኛው ፓኬጅ የተደረገ አለ ይሄ ራሱ ማለት ነው። ያው አለ እና ደረቅም አለ። ያው አብዛኛው ለስኳር በጣም ቆንጆ። የዘንድሮ የአፍጠር ምግቦች መጠነኛ ዋጋ ጭማሪ ብታይባቸውም በቅርብ ዓመታት ከነበሩት በተሻለ ዘንድሮ በርካታ ገቢ ያገኙበት እንደነበረ ሻጮቹ ይናገራሉ የስጋ ዘንድሮ ትንሽ ሳምቡሳ ላይ ብቻ አምስት ብር ጨመረ። ምስር ስለተወደደበት ዘንድሮ እንዲያም፣ ባለፈው አመት ዘንድሮ አለ። ገበያ በጣም ቆንጆ ነው፣ አሪፍ ነው። የገበያ ዋጋ እንደ ባለፈው አመት ባይሆንም አሪፍ ነው። ሰውም የኑሮ ውድነትን እያየ እየገዛ ነው። ሌላ ነገር ያለ ሰው የለም። ጥሩ ሁኔታ እየሄደ ነው። የተወሰነ የተወሰነ ዋጋ ነው የተጨመረው። የተጠቃሚስ ቁጥር እየጀመረ ነው። ብዙ ነው፣ ብዙ ነው። ብዙ ተጠቃሚ አለ። በስልክ የሚያዙ አለ፣ በየቤቱ ማመጣላቸው አለ፣ በባጃጅ አሉ። ተጠቃሚ ብዙ ነው። ተጨማቾችን በተመሳሳይ ሀሳብ ጣፋጮችን ማጣጣማቸውን ይመሰክራሉ። እቤት ሳልሰራ ስቀር እነ ደንበኞቼ ስለሆኑ በንጽህና ስለሚሰሩ ከነሱ ላይ ነው የምገዛው። ቢንተሸክ ሳምቡሳ፣ ባግያ እና ከአካ ገዛሁት ቤተሰብ ነው ከማዘራቸው ጋር

ሳምሳ ስምንት ፍሬ ባጊ አስር ፍሬ እናስር ፍሬ። እንዴት ነው ዋጋቸው? አሪፍ ነው። አምናም ገስታ ዘንድሮ የመጀመሪ የሁሌ ነው ነው። ገዋ ዋጋ እንዴት ነው? ነው ቆንጆ ነው። የድሬዷን ገበያ ካደመቁት የአፍጠር ላይ ግብይቶች መካከል ናቸው። ረመዳን የአትክልትና ፍራፍሬ ነጋዴዎችም ሆኑ አምራቾች ምርቶቻቸውን በስፋት የሚያቀርቡበት ልዩ ወር ነው። በፍራፍሬ ምርቶችና ተዋጽዎች ላይ ጾሙን ተከትሎ ይህኑ ተብሎ የሚጠቀስ የዋጋ ጭማሪ እንዳልታየም ነጋዴዎቹ ይናገራሉ። मैं हूँ सामान बहु किलो किलो। किलो मैं सब फ्रेस हंत आप सर ብ <San> ቆ የረመዳን ወር ከሃይማኖት ስርዓት ባሻገር የመረዳጃና የመጠያቂያ ወር ነው። በሙስሊሙ ህብረተሰብ ዘንድ በጾም መፍጫ ምግብ ሸመታ አቅም የሌላቸው ሌሎች ጻሚዎች ጭምር ይዘየሩበታል። በየቤታቸውም ክርስቲያንም ሆነ ሙስሊም ከሆኑ ወዳጆች ጋር ምሽቱን በዚያራና ትሮራ ማሳለፍም የአፍጠር ምግቦችን ተፈላጊነት ይጨምራል። የክርስቲያን ሸማቾች ቁጥርም ቀላል አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ ኢትዮጵያ ውስጥ ለሚገኙ አይነ ስውራን የእውቀት ምንጭ የሆኑ መጽሐፍትን በድምጽ እየተረከ ስለሚያቀርበው ዙዙ የጤናና የትምህርት በጎ አድራጎት የተሰኘው ተቋም ኤደን ገረመው ቀጣዩን ዘገባ ታሰማናለች። ጫማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጭ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያ መሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይታዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነባ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መልእክተ ጳውሎስ ተሞክሮዋን እንዲህ ትናገራለች። የጀመር ነው። እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ እፈልግ ነበር፣ ከማገልገል ጋር በዛም ነው ህክምና የሚጠቋት ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበርና በተለይ የአይምሮ ጤና እና የስነተዋልዶ ጤና ላይ በጣም መስራት እፈልግ ነበር። ለዛም ነው ዝዙ ያልኩት። ዙዙ የሁለት ሰዎች ስያሜ መነሻ ነው፣ ዙፋን እና ዙረሽወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ እየያዘ እያደገ የሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ። ነው አንደኛው የሶስት ዓመት ያክል የካሴት ነው የቆየሁት፣ ስለ ትምህርት ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስምር፣ እዚ ከጀርባ የኢትዮጵያ ዓይነ ስውራን ማህበር ነበረ። እዛ ቮለንቲር አደርግ ነበር ትንሽ እየስቱዲዮ ያለቻቸው ማስታወቂያዎችን የስድስት ኪሎ የመማሪያ መጽሐፎችን ወደ ድምፅ የሚቀይሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው ላይ ተመቻው አቅጣጫ ቪዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከበር ማድረግ እንችላለን፣ ብያሰብ እንደዛ ነው ፕሮጀክት የቀረስኩት የነበረው። ዶክተር መልእክተ ዝዙ የትምህርትና የጤና መጽሐፍትን በድምፅ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውን ታስረዳለች። አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው ማየት ድክመት ያላቸውን ተማሪዎች የሚቀበሉት እና ከዛ ደግሞ ወደ ሃይር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች፣ የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሴሽኑ ብቻ ስለሆነ የሚያመጣው እጥረት አለ። በቀላሉ ባዝ አይደለም፣ በቀላሉ ማቴሪያሎቹን የሚሰራበትንም ማግኘት ከውጭ ስለሚመጣ ከባድ ነው። አሁን ባለው ኮንክሪት የሆነ ማስረጃ ባይኖረ ግን አንድ የብሪል ቴክስት ቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታ ባለ መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛን የተማርነው ና ለእነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር የትምህርት ቁሳቁሶች መማር ልክም አይደለም፣ ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሉ ነው ሲስተሙ ያለው መሆን የነበረበት። ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ ና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድ አሶሴሽኑ በጣም ብዙ ማቴሪያሎች የሚቀበለው ከስድስት ኪሎ ነው። ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየ ነው። እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል። ክፍለ ሀገር መላክ ይቻላል ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን ከዚህ ሁለቱን አገጣጣምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመረ። በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነ ሲሳይ ዓይነ ስውር ናቸው። ይህን መሰል ድጋፎች ዓይነ ስውር ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ። ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ዲፓርትመንት ቢሆንም አጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ብሎ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ዓይነ ስውራን ትልቅ ትልቅ ትልቅ ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለገውን ሰዓት እየከላለስን ማንበብ እንችላለን። ስለዚህ ለኛ ትልቅ አጋዥ ነው። ይህንን ነገር ይች ወጣት ልጅ لا عين سووران من الفتوى إن البينة لكفلا غير ሞባይልም ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል። እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለአይነት ስጉራን ከባዱ ችግር ተፈታ ብዬ ነው የማስበው፣ በዚህ አይነት እና ሁሉም ሰው እሷ ይሄን ሀሳብ አስበዋለች። ሌላው ደግሞ ከጎኑ አቁሞ ለእነዚህ ለአይነ ስውራን ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ። ዙዙ በመጀመሪያ ዙሩ የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነ ስውራን ማህበር በስጦታ መልክ ማበርከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልእክተ አጋርታለች። እኛ ሬከርድ አድርገን የጨረስ ናቸው ባህሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ላይ ኢትዮጵያ ስውራን ማህበር እናስረክባለን። ምክንያቱም እነሱ ከሀያ ሺ የሚበልጥ ሜምበሮች አሏቸው ክፍለ ሀገርም ጨምሮ ትልቅ የሆነ የቴሌግራም ቻናልም ስላላቸው በእሱ በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሴሽን እናስረክባለን። ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ምን ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን። እንዲሁም ግን ለምንም ክፍያ የሚደረጉ አገልግሎቶች ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው ወይም ደግሞ አካታችነትም ስንል አንድ የአካል ጉዳት ብቻ አይደለም። ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስለተዋልዶ ላይ የወር አበባ ደህንነት ላይ እነሱ እነሱ ላይ የምናደርጋቸውን መረጃዎች በምልክት ቋንቋም እንደሱ አድርገን ነው እየቀረጽ ነው ያለው። ነው ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብነው። በኋላ ደግሞ እየሰፋ ሲሄድ ሁሉንም አካታች የሆነ ሲስተም እንዲኖር አድቮኬት ከማድረግ ጀምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው እቅዳቸው። ዶክተር መልእክተሽን ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ የተከፈቱ ጉድጓዶች ሲኖሩ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ሕይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልእክት አስተላልፋለች። ከአሜሪካ ድምፅ ለተጠናቀረ አድማጮቻችን ለዛሬ የያዝነው መሰናዶ እየተጠናቀቀ ነው። ከዚያ በፊት ግን አዳዲስ የፕሮግራም መገኛ ሞገዶቻችንን እናስታውቃችሁ። በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ ላይ በ25 ሜትር ባንድ በ12070 እና በ11610 ኪሎሄርዝ ላይ እንዲሁም በመካከለኛ ሞገድ በ1431 ኪሎሄርዝ ላይ ልታዳምጡን ትችላላችሁ ራዲዮ ላይ። በሳተላይት ስርጭታችን በኩል በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ጋር መደመጣችን ይቀጥላል። በተጨማሪም ደግሞ የዛሬ መሰናዱን ጨምሮ ሌሎች ጉዳዮችን ለማዳመጥ ከፈለጋችሁ የዌብሳይት አማራጭ አለን። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁ መሰናዶቻችን ይገኛሉ። በማህበራዊ ገጾቻችን ላይም በየዕለቱ የምናቀርባቸውን መረጃዎች ማጋራት እንቀጥላለን። አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ፣ መከታተል፣ መመልከት ትችላላችሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ለዛሬው ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ኤልያስ አስማረ ነው። መልካም ጊዜ ይሆንላችሁ። መልካም ሳምንት።